ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ ከምክትላቸው ከአቶ ደመቀ መኮንን በተጨማሪ በምክትል ጠቅላይ ሚኒስትር ማዕረግ ሁለት ሚኒስትሮችን መሾማቸው ይታወሳል። የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስትሩ ዶክተር ደብረ ጽዮን ገብረ ሚካኤል በምክትል ጠቅላይ ሚኒስትርነት ማዕረግ የንግድና ፋይናንስ ክላስተር አስተባባሪ እንዲሆኑ፣ አቶ ሙክታር ከድር በምክትል ጠቅላይ ሚኒስትርነት ማዕረግ የመልካም አስተዳደር ለውጥ አስተባባሪና የሲቪል ሰርቪስ ሚኒስትርም ሆነው ተሹመዋል። የኢትዮጵያ ፖለቲካ ተቃዋሚ መሪዎችና አንዳንድ ገምጋሚዎች ሕገ መንግሥቱ ከአንድ በላይ ምክትል ጠቅላይ ሚኒስትር ስለማይፈቅድ ሕገ ወጥ ነው ይላሉ። ይሁን እንጂ የመንግሥት ባለሥልጣናት በምክትል ጠቅላይ ሚኒስትርነት ማዕረግ የክላስተር መሪ የሚለው አገላለጽ ላይ በማስመር ከአንድ በላይ ምክትል ጠቅላይ ሚኒስትር እንዳልተሾመ ይናገራሉ። ይህንን ተጻራሪ አመለካከት እንዲያብራሩልን ሁለት ጋዜጠኞችና አንድ የሕግ ባለሙያ ጋብዘናል። የአዲስ ፎርቹን ጋዜጣ ማኔጂንግ ኤዲተር ታምራት ገብረጊዮርጊስ እንዲሁም የቀድሞ የፍትሕ ጋዜጣ ዋና አዘጋጅና አሁን የአዲስ ታይምስ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ አቶ ሙሉጌታ አረጋዊ ደግሞ ከሕግ አንጻር ሹመቱን ይተነትኑልናል። ውይይቱን በጋራ ያዘጋጁት አሉላ ከበድና ትዝታ ብላቸው ናቸው። የውይይታችን ርዕስ የሚሆነው ሰሞኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሾሟቸው የካቢኔ አባላት በተለይም ሁለት ተጨማሪ ምክትል ጠቅላይ ሚኒስትሮች ስለመሾማቸው ነው። መጀመሪያ እስቲ ከእያንዳንዳችሁ ያላችሁን አመለካከት እንውሰድ። አቶ ታምራት፣ መጀመሪያ በእኔ ስሜት ያልተጠበቀ ነው። መጀመሪያ ወይ ጊዜው ወይ ራሱ ወይም ካቢኔ ውስጥ ያሉ የተወሰኑ ኃላፊነቶች ለውጥ የተጠበቀ ነው ብዬ አላስብም። ወይም እኔ አልጠበቅኩኝም ቢያንስ ትንሽ ቆየት ይላል ብዬ አስቤ ነበረ። ስለዚህ ያልተጠበቀ ወይም ድንገት የመጣ ነገር ነው የሚመስለኝ። ህጋዊነቱ ላይ አስተያየቶ መስጠት ይፈልጋሉ? አቶ ሙሉጌታ ቢናገሩ ይሻላል፣ ስለ ህግ የተሻለ ስለሚያውቁሳቸው። እሺ ወደ አቶ ተመስገን ደሳለኝ እንሂድ። አመለካከቶ ምንድን ነው? ስለዚህ አዲስ ስለተሰየመው ካቢኔ እኔ አዲስ ስለተሰየመው ካቢኔ ህገ መንግስቱን በጠራራ ፀሐይ የናደ ነው ብዬ ነው የማምነው። ለምን እንግዲህ ያው ለምን ካለ ወደ ዝግል ስገባ ብዙ የምናነሳቸው ነገሮች አሉ። በዚህ ሹመቱ ላይ ከህገ መንግስቱ በተቃራኒ የተካሄደበት ስናለ ለምሳሌ እንደመጀመሪያ መጀመሪያ ሊነሳ የሚችለው ሰሞኑን በርካታ ሚዲያዎች ሽፋን እየሰጡት ያለው ምክትል ጠቅላይ ሚኒስትር ከአንድ በላይ አይሄድም የሚል ነው። ሁለተኛው ደግሞ እነዚህ ምክትል ጠቅላይ ሚኒስትሮቹ የተሰጣቸው ስልጣን ጠቅላይ ሚኒስትሩ ሊሰራው የሚገባው በህገ መንግስቱ ላይ የተመዘገበውን አንድ መችረፍ ነው። ሁለተኛ ደግሞ የሚኒስቴሮች ምክር ቤት ቅጥሆንም ስልጣን ሸርሰው ወደ አዳዲሶቹ ምክትል ጠቅላይ ሚኒስትሮች የሄደበት ሁኔታ አለ እና እነዚህ እነዚህ ስናያቸው ከህገ መንግስቱ አንቀጽ ጋር ፍጹም የሚጻረሩ ናቸው። ምክንያቱም ለምሳሌ የህገ መንግስቱ በዚህ መንግስት ከተደነገገ ውጪ በማናቸውም አኳል የመንግስት ስልጣን መያዝ የተከለከለ ነው ይላል። ይህንን የሚይዝና ወደ አንቀጽ ሰባ አምስት ስንሄድ ስለ ምክትል ጠቅላይ ሚኒስቴር የሚኖረው አንድ ምክትል ጠቅላይ ሚኒስቴር ብቻ እንደሚኖር ነው። እዚ ጋር ይህንን እንደያዝ ነው ወደ አንቀጽ ሰባ ስድስት ላይ ስንሄድ የሚኒስቴሮች ምክር ቤት ስልጣንና ተግባር ይላል። እንግዲህ የሚኒስቴሮች ምክር ቤት ስልጣንና ተግባር ብሎ በአንቀት ሰባ ስድስት ላይ ከተዘረዘሩት ውስጥ በቁጥር አራት እና ስድስት ላይ የተቀመጡት የገንዘብና የፋይናንስ የኢኮኖሚ ማህበራዊ ምናምን እያሉ እነዚህም ያስተዳድራል ይፈጥማል የሚሉት እነዚህ ስልጣኖች አሁን ከሚኒስቴሮች ምክር ቤት ወደ ማን ሄደዋል ማለት ነው? ወደ ምክትል ሚኒስቴሩ አቶ ደብረጽዮን ሚካ ሄደዋል እና እነዚህ ነዚህ ስናያቸው ህገ መንግስቱን የሻረ ነው ብዬ ነው የማስበው። እሺ፣ አመሰግናለሁ አቶ ተመስገን። እንግዲህ ዘርዘር አድርገው ነው እርስዎ ተቃውሞውን ያስረዱት። ግን የህግ ባለሙያው አቶ ሙሉጌታ አረጋዊ ደግሞ የሚሉትን እንስማ። እሺ፣ እኔ ጋዜጣ ላይ እንዳነበብኩት ጠቅላይ ሚኒስትር ሀይለ ማርያም አንድ ምክትል ጠቅላይ ሚኒስተር ብቻ ነው ያለው ብለው ተናግረዋል፣ የሚል ጋዜጣ ላይ አንብቤያለሁ። ስለዚህ አንድ ምክትል ጠቅላይ ሚኒስተር አሉ የተባሉት አቶ ደመቀ ይመስሉኛል። ሌሎች የተጨመሩት ሁለት ምክትል ጠቅላይ ሚኒስተሮች በሚኒስተር ማዕረግ ነው የተጨመሩት የሚል ነገር ስለሰማ ወይም ስላነበብኩ የአቶ ደመቀና የተቀሩት ሁለቱ ተጨማሪ ምክትል ጠቅላይ ሚኒስተሮች ስልጣን የተለያየ ይመስለኛል። ምን ማለት ነው? እነዛ በምክትል ፕራይም ሚኒስተርነት በሚኒስትር ማዕረግ ሚኒስትር ማዕረግ የሚለው ነገር አይ ቲንክ ኢምፖርታንት ይመስለኛል። ለምሳሌ በሚኒስትር ማዕረግ የጠቅላይ ሚኒስተር የኢኮኖሚ አማካሪ ወይም የጠቅላይ ሚኒስተር የሴኩሪቲ አማካሪ የሚሉ ሽሞቶች አሉ። አሁን እነዛ ሽሞቶች ከሚኒስተር ጋር ስታወዳድራቸው ይለያያሉ። በሚኒስትር ማዕረግ ስራ መስራትና ሚኒስተር ሆኖ የካውንስል ኦፍ ሚኒስተርስ ወይም የሚኒስትሮች ምክር ቤት አባል ሆኖ መስራት በጣም ይለያያሉ። የካውንስል ኦፍ ሚኒስትርስ አባል ሆነሽ ስትሰሪ በፖሊሲ ጉዳዮች ላይ በጣም ጠቃሚ በሆኑ የሀገር ጉዳዮች ላይ የመወሰን ስልጣን ይኖርሻል። በሚኒስተር ማዕረግ ሆነሽ ስትሰሪ ግን ካቢኔ ውስጥ ለማትገቢ ካቢኔ የሚኖረውን ስልጣን ኤክሰርሳይዝ የማድረግ እድል አይኖርሽም ማለት ነው። አሁን እዚህ ላይ ምንድን ነው ችግር የሚፈጠረው አሁን በተጨመሩት ሁለት ምክትል ጠቅላይ ሚኒስተሮች ላይ በምክትል ጠቅላይ ሚኒስተርነት ማዕረግ ሲል እኔ የሚጨንቀኝ ማወዳደር የሚጨንቀኝ በሚኒስተር ማዕረግ አንድ ስልጣን ሲሰጥሽ፣ እና በምክትል ጠቅላይ ሚኒስተር ማዕረግ አንድ ስልጣን ሲሰጥሽ የተለያየ ነው የሚል እምነት አለኝ። አሁን በሚኒስተርነት ማዕረግ ስልጣን ሲሰጥሽ ከምን ጋር ነው የምታወዳድሪው? ከየሚኒስትሮች ምክር ቤት አባላት ጋር ነው እንዳወዳደርኩት የምታወዳድሪው። አሁን የቸገረኝ እኔ ግን ምክትል ጠቅላይ ሚኒስተርነት ማዕረግ የሚለው ማዕረግ ከማን ጋር ነው የምታወዳደሪ? ካውንስል ኦፍ ካውንስል ኦፍ ዴፒቲ ፕራይም ሚኒስተርስ የሚባል ነገር የለም። ስለዚህ ከካውንስል አባላት ጋር ልታወዳድሪ ማወዳደር የሚችለው አሁን ከማን ጋር ነው? እኔ እነዚህ ሁለት የተጨመሩት አቶ ሙክታር እና ዶክተር ደብረጽዮን ሲጨመሩ፣ ከአቶ ደመቀ ጋር ብቻ ነው ማወዳደር የምችለው። እና ከአቶ ደመቀ ጋር አንድ አይነት ስልጣን ነው ወይ ያላቸው እነዚህ ሰዎች? ይሄ ነው ጥያቄ የሚመስለኝ። አንድ አይነት ስልጣን አላቸው ከተባለ ችግር ይፈጠራል ማለት ነው። ምክንያቱም የአቶ ደመቀ ስልጣን፣ ህገ መንግስቱ የሰጣቸው ስልጣን፣ ህገ መንግስቱ ኢንስቲቱሽን ፈጥረዋል፣ ተቋም ፈጥረዋል በአንቀጽ ሰባ አምስት ማለት ነው። የምክትል ጠቅላይ ሚኒስትር ቢሮ የሚባል ነገር አለ፣ በሚኒስትር ማዕረግ የምክትል ጠቅላይ ሚኒስትር ቢሮ የሚባል ግን ኮንስቲቱሽን ውስጥ ያለ እና ይህ ህገ መንግስት ዋና ዓላማ ሰዎችን አይደለም የሚያየው ተቋማችን ነው የሚያየው እና የምክትል ጠቅላይ ሚኒስተር የሚባል ቢሮ ተቋም ነው። የጠቅላይ ሚኒስተር የሚባል ቢሮ ተቋም ነው። የሚኒስትሮች ምክር ቤት የሚባለው እንደ ምክር ቤት ተቋም ነው። አሁን ምክትል ጠቅላይ ሚኒስተሮች እነዚህ የተጨመሩት ሁለቱ ምን ተቋም ውስጥ እንደማስገባቸው ን ያላቅ አቶ ሙሉጌታ የሚከተል ጥያቄ ልጠይቆ ቁልፉ ጉዳይ የህጉም መሰረት መመርመር ነው ና እርስዎም እንደ ባለሙያ እንዲመለከቱት በምክትል ጠቅላይ ሚኒስትርነት ማዕረግ የሚባል መሰረት ካልነበረ ከዚህ ቀደም በኢትዮጵያ ታሪክ እስከሚታወቀው ድረስ ከዚህ ቀደም በዚህ ስልጣን የተቀመጠ ሰው አለመኖሩ አንድ፣ ሁለተኛ በአሁን በተግባር በመስራት ላይ ባለው ህገ መንግስት ውስጥ ስፍራ ከሌለው ህጋዊ ያደርገዋል ወይ ይሄ ውሳኔ? በምክትል ጠቅላይ ሚኒስትርነት ማዕረግ የሚባል ባለስልጣን ከዚህ ቀደም ነበረ። በዚህ ማዕረግ ይሰራ ነበረ። ማዕረግ በሚል ሳይሆን እሱን ነው ያልኩት፣ ጠቅላይ ሚኒስትሮች እንደነበሩ። አዎ እሱን ነው ያልኩት። አሁን ከተወሰነው ውሳኔ ጋር ነው የምለው፣ አሁን ከተደረገው ጋር በቀጥታ የሚነጻጸር ያነሳ ያለሁት ይቅርታ። አክቹዋሊ ነበረ ድሮ አቶ ታምራት ላይ እኔ ምክትል ጠቅላይ ሚኒስትር የነበሩ ጊዜ ዶክተር ካሱ ይላላ በምክትል ጠቅላይ ሚኒስትር ማዕረግ የኢኮኖሚ ጉዳዮች ዘርፍ ኃላፊ ሆነው ይሰሩ ነበረ። ከዛ በኋላ አቶ ታምራት ላይ እኔ ከስልጣን በሚመሱበት ጊዜ አቶ ተፈራ ዋልዋ የእሳቸውን ቦታ ይዘው እሳቸው ምክትል ጠቅላይ ሚኒስትር ሆነው ዶክተር ካሱ ይላላ ደግሞ በምክትል ጠቅላይ ሚኒስትር ማዕረግ የኢኮኖሚ ዘርፍ ኃላፊ በኋላ ደግሞ የኢንፍራስትራክቸር ሚኒስትር መስሪያ ቤት ሚኒስትር ሆነው ይሰሩ ነበረ እና ፕሬዚደንት አለ። መልካም የህጉም መሰረት አቶ ሙልጌታ ያስጨብጡልን። ምናልባት በምክትል ጠቅላይ ሚኒስትርነት ማዕረግ ማለት ራሱ ምን ማለት ነው? ለአድማጭም የሚገባ ነገር መውሰድ ከተቻለ አቶ ታምራት በዚህ ቢቀጥልበት ጥሩ ነበረ። ምን መሰል አሉ ላይ እኔ ችግር እኔ ቲዮሪው ላይ ነው የማተኩረው፣ ኮንስቲቱሽኑ ላይ በምክትል ጠቅላይ ሚኒስተርነት ማዕርግ የሚል ኢንስቲቱሽን ያለ ስለሌለ፣ ሕገ መንግሥት የፈቀደው ስልጣን አይደለም። ግን ጠቅላይ ሚኒስተሩ ምን ሊያደርግ ይችላል? የተለያዩ ሰዎች መሾም ይችላል። የጠቅላይ ሚኒስተር ቢሮ የሚባል ስላለ ቢሮው የጠቅላይ ሚኒስተሩ ስራ ለማሰራት ያፈለገ ኤክስፐርቶች መቅጠር ይችላል እና እነዛ የሚቀጥራቸው ኤክስፐርቶች ኮንስቲቱሽኑን በማይጋፋ መልኩ ያፈለገው ሹመት ሊሰጣቸው ይችላል። ይህኔ ችግር ምንድነው? ኮንስቲቱሽኑ ውስጥ በምክትል ጠቅላይ ሚኒስተር ማዕርግ የሚል ቦታ የለም። አሁን እሱ አለመኖር ብቻ ሳይሆን ኦልረዲ አንድ ምክትል ጠቅላይ ሚኒስትር ተሾመዋል፣ አቶ ደመቀ መኮንን አሉ። ከዛ ውጭ ያሉት ሰዎች በኮንስቲቱሽን ውስጥ እውቅና የላቸውም ነው ብለው ይሄ ህገወጥ ነው ወይ የሚለው ጥያቄ እንዴት ነው? እነዚህ ሰዎች ያላቸው ስልጣን ምንድን ነው ነው? አሁን ለምሳሌ እዚህ የሚያስቸግረኝ ነገር አለ። ክላስተር የሚሉት ነገር ክላስተር ማለት ምንም ማለት ነው። ክላስተር ውስጥ ሌላ ቀርቶ ጠቅላይ ሚኒስተሩ እራሳቸው ሳይቀሩ ገብተውበታል። የዲፌንስ የሴኪሪቲ ና የፎሪን ዲፕሎማሲ ና እንዲሁም እነዚህ ሜጋ ፕሮጀክቶች የሚባሉ አሁን ጠቅላይ ሚኒስተሩ እንዴት ነው እዚህ ውስጥ የገቡት? እንደ ሌሎቹ እሳቸውም ክላስተር ተካፍለዋል ማለት ነው ወይ? እና እኩል ነው ወይ የተከፋፈሉት እነዚህ ሰዎች ጠቅላይ ሚኒስተሩ እና ሶስቱ ምክትል ጠቅላይ ሚኒስተሮች ጠቅላይ ሚኒስትሩ የበላይ አይደሉም ወይ? አሁን ጠቅላይ ሚኒስትሩ ሌሎችን ምክትል ጠቅላይ ሚኒስትሮችን መቆጣጠር አይችሉም ወይ? ምክንያቱም ኮንስቲቱሽኑ መቆጣጠር ይችላሉ ነው የሚለው። አክቹዋሊ ሁሉም የሚኒስትርስ ካውንስለር ሚኒስትርስ አባላት በሙሉ ተጠሪነታቸው ለጠቅላይ ሚኒስትሩ ነው እና እዚህ ላይ ብዙ ጥያቄዎች አሉ። እነዚህ በክላስተር መልክ ለሶስቱም ምክትል ጠቅላይ ሚኒስተሮች የተሰጡት ስልጣኖች ህጋዊ ናቸው ወይ? እነዛ ስልጣኖች ራሳቸው ምን ማለት ነው? በተግባርስ እንዴት ነው የሚሆኑት? እነዚህ የተለያየ ክላስተር የተሰጣቸው ምክትል ጠቅላይ ሚኒስተሮች ስራቸውን እንዴት ነው የሚያካሂዱት? ከጠቅላይ ሚኒስተሩ ጋር ያላቸው ግንኙነት ምንድን ነው? የበለጠ ከዚህ ሁሉ የበለጠ ጥያቄ ደግሞ ምክትል ጠቅላይ ሚኒስተሩና የተቀሩት ሁለቱ በምክትል ጠቅላይ ሚኒስትር ማዕረግ የተቀመጡት ያላቸው ግንኙነት ምንድን ነው? ምክትል ጠቅላይ ሚኒስትሩ በምክትል ጠቅላይ ሚኒስትር ማዕረግ የተሰየሙትን ማዘዝ ይችላሉ? የሚሉት ጥያቄዎች መመለስ አለባቸው ይመስላል። እንግዲህ አቶ ሙልጌታ እነኚህ በጣም በጣም ጥሩ ጥያቄዎች ናቸው መመለስም ያለባቸው ናቸው። እንደምንረዳው ከሆነ እንደ አውሮፓ አቆጣጠር በ1987 ዓ ም በፓርላማ የመንግስት ስልጣን ከተጀመረ ወዲህ እንዲህ አይነት የምክትል ጠቅላይ ሚኒስትርነትን ስልጣን ከፋፍሎ ድርሻ ድርሻ ወስዶ የመስራት ሂደት አልነበረም። ነገር ግን አቶ ታምራት የሚያስታውሱት አላቸው። እስቲ አሁን አቶ ሙልጌታ አረጋዊ ካቀረቧቸው ጥያቄዎች ጋር አመዛዝ ነው፣ ካሁን ቀደም ነበረ ያሉት ካቢኔ ከዚህ አይነት ጋር ተመሳሳይነቱንና ልዩነቱን ቢያስረዱን አቶ ታምራት። አንደኛ እስካሁን ያለው አንድ ጠቅላይ ሚኒስትርና አንድ ምክትል ጠቅላይ ሚኒስትር፣ እነዚህ ሁለት የተሾሙት በተጨማሪ የተሾሙት ሰዎች በምክትል ጠቅላይ ሚኒስትር ማዕረግ የተባለበት ምክንያት ስላለው ነው። ያለ ምክንያት አይደለም እንደሱ የተባለው። ምክንያቱም እነዚህ ሰዎች እንደ አቶ ደመቀ የምክትል ጠቅላይ ሚኒስትር ስልጣንና ኃላፊነት ስለሌላቸው ነው። በዚህ የተነሳ ምንም ኮንስቲቱሽናል ወይም ህገ መንግስታዊ ጉዳይና ክርክር አለበት ብዬ ነው ያላምንም የተደረገው ምንድን ነው? ጠቅላይ ሚኒስትሩ ያላቸውን ዲስክሬሽነሪ ፓወር ተጠቅመው ሰዎች ይመድባሉ። ቅድም ሙሉጌታ በደንብ ክስ እንዳስረዱት የሚኒስትር በካውንስሉ አባል ያልሆኑ ግን ደግሞ በሚኒስትር ማዕረግ ጠቅላይ ሚኒስትሩን የሚያማክሩ ብዙ ሰዎች አሉ። እነዚህ ሰዎች ሙሉ ለሙሉ ሚኒስትር ሆነው ካቢኔ ውስጥ አይቀመጡም። ግን ደግሞ ለሶስተኛ ወገን ባላቸው ተጠያቂነትና የመገናኘት ስልጣን ወይም የመደራደርና የመወሰን ስልጣን የሚኒስትሮችን ያህል ስልጣን ይሰጣቸውና ስራቸውን ይሰራሉ። ልክ እንደዛው አሁን ጠቅላይ ሚኒስትሩ ያደረጉት ምንድን ነው? አስተዳደራቸውን ሲያዋቅሩ እሳቸው በሚፈልጉበት መንገድ እና ደግሞ ማውራው፣ ልክ አቶ ሙሉጌታ እንዳሉት የቲዮሪውን ነው ማውራት የምፈልገው። ጠቅላይ ሚኒስትሩ የሚያስተዳድረውን መንግስት በዚህ መንገድ ላዋቀር እፈልጋለሁ፣ እና ሁሉ ነገር እኔ ለማየት ጊዜ የለኝም ብሎ ካሰበ ከሚኒስትሮቹ የተወሰኑትን በምክትል ጠቅላይ ሚኒስትር ማዕጠቅ እነዚህ እነዚህን ዘርፎች እንድትመሩልኝ እፈልጋለሁ ማለት ይችላል። ይሄ ማለት እነዚህ አዲስ የተሾሙት ሰዎች የስልጣን መዋቅሩ ላይ ለምሳሌ ጠቅላይ ሚኒስትሩ በማይኖርበት ጊዜ ጠቅላይ ሚኒስትሩን ተክተው ይሰራሉ ማለት አይደለም። ወይም ደግሞ ምክትል ጠቅላይ ሚኒስትሩ በጠቅላይ ሚኒስትሩ ተወክሎ የሚሰራውን ስራ በሚሰሩበት ጊዜ ልክ እንደ ህገ መንግስት እንደሚሰጠው ስልጣን ስልጣናቸውን ይጠቀማሉ ማለት አይደለም። ግን ለሶስተኛ ወገን ባላቸው ተጠያቂነትና የስራ ግንኙነት የምክትል ጠቅላይ ሚኒስትር ማድረግ ያህል ስልጣንና ፕሪቪሌጅ አላቸው ማለት ነው። ሁለተኛ ደግሞ ካቢኔ ውስጥ ካሉ ሚኒስትሮች አንድ ደረጃ ከፍ ያለ ኃላፊነት እና ስልጣን ይሰጣቸዋል። ስለዚህ ሌሎቹ ሚኒስትሮች ለምሳሌ የፋይናንስ ሚኒስትሩ ወይም የንግድ ሚኒስትሩ ለእነዚህ ሰዎች ሪፖርት ለማድረግ የሚችልበትን ስልጣን ይፈቅዳል። እና እንደዚህ አይነት አሰራር ደግሞ እናንተ የምትኖሩበት አገርም ፕሬዚዳንቱ በተለይ የአምባሳደሮችን ስልጣን በሚመለከት አምባሳደርነት ማዕረግ ተብሎ የምክትል ቢሮ ኃላፊነት ስልጣን ብዙ ሰዎች ይሰጣቸዋል። ስራቸው ምክትል የቢሮ ኃላፊ ነው ግን ደግሞ ያላቸው ስልጣን የአምባሳደር ስልጣን ይሆናል። በዚህ መሰረት ስራቸውን ይሰራሉ። ይሄ የፕራይም ሚኒስትሩ ፕሪሮጋቲቭ ነው እና ይህንን ማድረግ የሚከለክል ምንም አይነት ህገ መንግስታዊ ድንጋጌ የለም። አቶ ታምራት ምናልባት እንደው ፈጥኖ የሚከተል ጥያቄ ላንሳ። ህገ መንግስታዊ ጥያቄው የሚነሳው የመንግስት ስልጣንና አስተዳደር በህገ መንግስት የተገደበ በመሆኑ የጠቅላይ ሚኒስትሩም ስልጣን እሳቸው ሊወስኑ ይችላሉ፣ ይሄን የሚያግዘኝ ይፈልጋለሁ የሚለውን ውሳኔያቸውን ጨምሮ በህገ መንግስት የተገደበ ስልጣን መነሽ ህገ መንግስት እንደመሆኑ ከየት ነው ይሄን ስልጣን የሚያገኙት? እንዴት ነው በህገ መንግስት ውስጥ ያልተቀመጠ ነገር ማድረግ ይቻላል ተብሎ መቀበል የሚቻለው? እንደውም አያይዘው አቶ ታምራት እንዲመልሱልን የመድረክ አመራር አባልና የአንድነት ለዲሞክራሲና ለፍትህ ፓርቲ ጸሐፊ የሆኑት አቶ አስራጣሴ ካሁን በፊት ስለዚሁ ሹመት የተናገሩትን ቆርጬ ይዤ ነበረ ላሰማቸው። ይህ ህገ መንግስታዊ ነው የምንልበት ምክንያቱ ግልጽ ነው። ህገ መንግስቱ የሚናገረው ስለ ጠቅላይ ሚኒስትሩ ይልና ምክትል ጠቅላይ ሚኒስትሩ ይላል። ተጠሪነታቸው ለጠቅላይ ሚኒስትሩ ነው። ከጠቅላይ ሚኒስትሩ የሚሰጠውን ስራ ይሰራል። ኢንሲንግ በነጠላ ቁጥር ነው የሚያስቀም። በእንግሊዘኛው ይህንኑ ነው የሚለው፣ ዲፒቲ ፕራይም ሚኒስተር ሚኒስተርስ አይደለም። በአንቀጽ 76 የታየ እንደሆን ደግሞ የሚኒስትሮች ምክር ቤት የሚይዛቸው ስብስቦች ብሎ ሚኒስትሮች ምክር ቤት የሚይዘው ስብስብ ጠቅላይ ሚኒስትር፣ ምክትል ጠቅላይ ሚኒስትር ሚኒስትሮችና ሚኒስትሮች ነው። ይሄ ያለምንም ማወላወል በንጹህ አንድ ምክትል ጠቅላይ ሚኒስትር ብቻ እንዳለ ነው። አቶ ታምራት የእኔን ጥያቄ የሚያጠናክረልኝ ይመስለኛል። የመንግስት ስልጣንና አስተዳደር የጠቅላይ ሚኒስትሩም ኃላፊነት ወይም ስልጣን በህገ መንግስት የተገደበ ከሆነ ከየት ነው የህግ ድጋፍ የሚያገኘው እንዲህ ያለው ውሳኔ ሩም ኃላፊነት ወይም ስልጣን በህገ መንግስት የተገደበ ከሆነ ከየት ነው የህግ ድጋፍ የሚያገኘው እንዲህ ያለው ውሳኔ የተከበራችሁ አድማጮች ሰዓታችን ስለሚያስገድደን ውይይቱን ለዛሬ እዚህ ላይ እንገታለን። ነገ በሚቀርበው ቀጣይ ክፍል የአዲስ ፎርቹን ማኔጂንግ ኤዲተር ታምራት ገብረ ጊዮርጊስ ለጥያቄው በሚሰጠው መልስ እንጀምራለን። እንድትከታተሉ እንጋብዛለን።